ትኩረት በአፍሪካ ከሱዳን እንጀምር! የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ጦርነት በዛሉ አሉ በግጭት ጦርነት የሚያልቅ የሚሰቃየውን ሕዝብ እየቆጠሩ ምእመናን ለሰላም እንዲጸልዩ ተማጸኑ። ሱዳንና ሕዝቧ ከሚጸለይላቸው ቀዳሚዎቹ ናቸው። ቫቲካን ባለፈው ሮብ ጦርነት ስለሚደረግባቸው ብዙ ሀገራት አስባለሁ። እህትና ወንድሞቼ ለሰላም እንጸልይ። ጦርነት ሁል ጊዜ ሽንፈት መሆኑን አትርሱ። የተወለድነው ሰው ለመንከባከብ እንጂ ለመግደል አይደለም። በየዕለቱ ጸሎታችሁ ለሰላም እግዚኦ በሉ። ዩክሬን፣ ፍልስጤም እስራኤል፣ ሱዳን፣ ሚያንማር፣ ኮንጎ ውስጥ ስንቶች እንደሚሰው አትዘንጉ። እባካችሁ ለሰላም ንስሐ ገቡ። የዚያኑ ቀን ሮብ በሱዳን የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በእንግሊዝኛ ምሕፃሩ ምክትል ኃላፊ ኤድሞር ቶንድላና በሱዳን ሕዝብ ላይ የሚደርሰው ጥቃት መበርታቱን፣ ግድያ፣ ማፈናቀሉ መክፋቱን አስታወቁም። ከኒውዮርክ በአጠቃላይ በሕዝቡ በጤና ተቋማት፣ በሌሎች የመሰረተ ልማት አውታሮችና በመሳሰሉት ላይ የሚደርሰው ጥቃት እየጨመረ ነው። በአጭሩ ሁኔታው በጣም መጥፎ ነው። ጥሩ ነገር አይታይም። ግጭቱ ቀጥሏል። ሰዎች አሁንም እየተፈናቀሉ ነው። የሱዳን የእርስ በርስ ጦርነት ሁለት ዓመት ሊሞላው አምስት ሳምንት ቀረው። ጥናቶች እንደሚጠቁሙት ሲያንስ 60 ሺህ ሲበዛ 150 ሺህ ህዝብ አልቋል። የተባበሩት መንግሥታት ድርጅት እንደሚለው 48 ሚሊዮን ከሚገመተው የሱዳን ህዝብ 30 ሚሊዮኑ ሰብአዊ እርዳታ ጠባቂ ነው። ከዚህ ውስጥ 21 ሚሊዮኑ አንድም ረሃብ የጠናበት ሁለትም ተፈናቃይና ስደተኛ ነው። እንደገናም ኤድሞር ቶድላና ለችግረኛው ህዝብ መርጃ የ4.2 ቢሊዮን ዶላር ድጋፍ እንዲሰጠን ጠይቀናል። ይህን የገንዘብ መጠን አስቸኳይ እርዳታ ለሚያስፈልገው ለ21 ሚሊዮን ህዝብ ብናካፍለው ለእያንዳንዱ ተረጂ በቀን የ50 ሳንቲም ሰብአዊ እርዳታ እንዲሰጠው ነው የጠየቅነው። የሱዳን ውጭ ጉዳይ ሚኒስትር አሊ ዩሱፍ አህመድ አሻሪፍ የሮማን ተማጽኖ ወይም የኒውዮርኩን ጥያቄ ሰምተው ለሀገራቸው ሰላም ለህዝባቸው ደህንነት ጸልየው ምናልባት እርዳታም ጠይቀው ይሆን አይሆንምም ይሆናል። ሮብ ግን ሞስኮ ነበሩ። የሱዳኑ ትልቅ ዲፕሎማት በሩሲያ ጉብኝታቸው የሞስኮ ባለሥልጣናትን ከመጋረጃ ጀርባ የጦር መሳሪያ፣ የሰብአዊ እርዳታ፣ የፖለቲካም ድጋፍ መጠየቃቸው አልቀረም። በይፋ እንደተነገረው ግን የጉዟቸው ዓላማ ሁለት ነው። ብሪታንያ ባለፈው ህዳር ለጸጥታው ጥበቃ ምክር ቤት ያቀረበችውን ረቂቅ ደንብ ሩሲያም ድምፅን በድምፅ በመሻር ስልጣኗ ውድቅ በማድረጓ ሞስኮዎችን ለማመስገን አንድ፣ ሩሲያም ሱዳን ባህር ጠረፍ ላይ የጦር ሰፈር ለመመስረት ሁለቱ መንግስታት የጀመሩትን ድርድር ለመቀጠል ሁለት ውጭ ጉዳይ ሚኒስትር አሊ ዩሱፍ አህመድ አሸሪፍ የሱዳንን ሉዓላዊነት የሚጥስ ያሉትን ረቂቅ ደንብ ሩሲያ ማገዷን ለሱዳን መንግስትና ሕዝብ የማይዘነጋም እና ታሪካዊ ውለታ በማለት ሞስኮዎችን አመስግነዋል። የሩሲያ የባህር ኃይል ሰፈር የመገንባቱን ስምምነትና ሂደት ደግሞ ያለቀ ጉዳይ በዚህ ጉዳይ ላይ ሙሉ በሙሉ ተስማምተናል። ምንም እንቅፋት የለም። ይህ ቀላል ጥያቄ ነው። ተግባብተናል። አንድ ቀን ሮብ፣ ሶስት ቦታዎች ቫቲካን፣ ኒውዮርክ እና ሞስኮ፣ ሶስት ሁነቶች ሱዳን። የሱዳንን ፈጥኖ ደራሽ ጦር ትረዳለች የምትባለው የተባበሩት አረብ ኤምሬቶች በአፍሪካ ህብረት በኩል የሱዳንን ፖለቲካ ለመዘወር አንድ ሁለት ማለቷ ከወደ አቡ ዳቢ የተሰማውም ባገባደድነው ሳምንት መጀመሪያ ነበረ። ሰኞ የተባበሩት አረብ ኤምሬቶች የሱዳን ተፋላሚዎች በመጪው የሙስሊሞቹ ቅዱስ የረመዳን ወር ተኩስ እንዲያቆሙ ጠይቃለች። ለሱዳን ሕዝብ መርጃ 200 ሚሊዮን ዶላር እንደምትሰጥ አስታውቃለች። ካለፈው ጥር ጀምሮ በጦር ሜዳ ውጊያ ድል እየቀናው የመጣው የሱዳን መከላከያ ጦር ግን የጠላቴ ደጋፊዎች የሚላቸውን የአቡዳቢ ገዢዎችን ሐሳብ ውድቅ አድርጎታል። የሱዳን ሉዓላዊ ምክር ቤት ምክትል ሊቀመንበር ማሊክ አጋር የአቡዳቢ ገዢዎችን በአፍሪቃዊት ሀገር ላይ ወንጀልና ወረራ የፈጸሙ በማለት አውግዘዋቸዋለም። የሱዳን ህዝብ በአጠቃላይ የዳርፉር በተለይ ግን ቫቲካን፣ ኒውዮርክ፣ ሞስኮ፣ አቡዳቢ፣ አዲስ አበባና ካርቱም ላይ ስለ ሱዳን የሚደረገውን ጸሎት የሚሸረብ የሚነጠል የሚበጠስ የሚቀጠለውን ፖለቲካ፣ ዲፕሎማሲ በቅጡ ሊያውቅ ቀርቶ መስማቱም አጠራጣሪ ነው። 23 ወራት እንደኖረበት በኃይለኞች ውጊያም እንግልትና ዘረፋ እየተጨነቀ ነው። የምዕራብ ሱዳን ግዛት የዳርፉርን ትልቅ ከተማ አልፋሸርን ለመያዝና ላለማስያዝ ለወራት የሚዋጉት የሱዳን መከላከያ ጦርና የፈጥኖ ድራሹ ኃይላት ካለፈው ማክሰኞ ጀምሮ አል ፋሽር አጠገብ ዘምዘም በተባለው አካባቢ የሚገኘውን የተፈናቃዮች መጠለያ ጣቢያን የውጊያ አውድ አድርገውታል። አምነስቲ ኢንተርናሽናልን ጨምሮ የተለያዩ የመብት ተሟጋቾችና የእርዳታ ድርጅቶች እንደዘገቡት የስደተኞቹን መጠለያ ጣቢያ ቀድሞ ያጠቃው ፈጥኖ ደራሹ ጦር ነው። በጥቃቱ በትንሽ ግምት በአስር የሚቆጠሩ ተፈናቃዮች ተገድለዋል። በመቶ የሚቆጠሩ ቆስለዋል። ወደ ኮንጎ ዲሞክራቲክ ሪፐብሊክ ላፍታም መለስ ስንበል ሶስቱም ለተቃራኒ ዓላማ ግባቸው የሚመቻቸውን ስፍራና ጊዜ የመረጡ መስለዋል። የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚደንት ፌሊክስ ሸሴኬዲ ትናንት አርብ ሚዩኒክ ጀርመን ገብተዋል። የሸሴኬዲ ቀንደኛ ጸላት የሩዋንዳው ፕሬዚደንት ፖል ካጋሚ ባንጻሩም ትናንትናውኑ አዲስ አበባ ናቸው። የደቡባዊ አፍሪቃ የምጣኔ ሀብት ማህበረሰብ፣ የምስራቅ አፍሪቃ ማህበረሰብ፣ የተባበሩት መንግስታት ድርጅት የሰጡና የሚሰጡት የፖለቲካ፣ የዲፕሎማሲ፣ የጦር ኃይል ድጋፍ ለንቋሳውን የኪንሻሳ መንግስት ከሩዋንዳና በሩዋንዳ ከሚደገፈው አማጺ ቡድን ጥቃት እስካሁን ማዳን አልቻሉም። ስለዚህ ሸሴኬዲ የኃያሉን ዓለም ድጋፍ አጥብቀው ይሻሉ። ሚዩኒክ የመጡትም እዚያው ሚዩኒክ ትናንት በተጀመረው የዓለም የጸጥታ ጉባኤ ላይ የሚካፈሉት መንግስታት ቢቻል በካጋሚ ላይ ጠንካራ ማዕቀብ እንዲጥሉ ይህ ቢቀር ሩዋንዳን እንዲያወግዙ ለማግባባት ነው። ካጋሚ በአንጻሩ በኮንጎ ዲሞክራቲክ ሪፐብሊክ የውስጥ ጉዳይ ጣልቃ ገብተዋል እየተባሉ ብዙ የአፍሪቃ ሀገራት ዓይንህ ላፈር አይነት ቢሏቸውም እዚያው አዲስ አበባ ውስጥ ከአፍሪቃውያን ወዳጅ ጠላቶቻቸው ጋር መነታረኩን እየመረጡ መስለዋል። ትናንት በዝግ ዛሬ በይፋ የተጀመረው የአፍሪቃ ሕብረት ዓመታዊ መደበኛ ጉባኤ በኮንጎ ዲሞክራቲክ ሪፐብሊክ ጉዳይ ላይ ሁነኛ ውሳኔ ማሳለፍ አለማሳለፉ ለዚህ ዘገባ አልደረሰልንም አዲሱ የአሜሪካ ፕሬዝደንት ዶናልድ ትራምፕ ለዩክሬን ሰላም አዲስ የነደፉት ዕቅድ አውሮጶችን በሚያነጫነጭ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አንድነትን በሚያንገጫገጭበት በዚህ ወቅት ሼሴኬዲ ሚውኒክ ላይ ሰሚ ማግኘታቸው በእርግጥ አጠራጣሪ ነው። ብቻ ለሚውኒኩ ጉባኤ የዩክሬን ምዕራባውያን ሩሲያ ጦርነት አብይ ርዕሱ እንደሆነ ሁሉ የዘንድሮው የአፍሪቃ ህብረት የመሪዎች ጉባኤ ዋና ትኩረት የኮንጎ ዲሞክራቲክ ሪፐብሊክና የሱዳን ጦርነቶች ናቸው። የሺሴኬዲ ስልት፣ የካጋሚ ብልሃት መሳት መያዙን ለማወቅ ባለጉዳዮች ዓይን ጆሯቸውን ሚኒክና አዲስ አበባ ላይ እንደለገቱ ትናንት ቡካቡ ላይ ካጋሚ እንደገና ድል አደረጉ። በጠንካራው የሩዋንዳ ጦር ኃይል የሚደገፈው ኤም 23 አማጺ ቡድን የቡካቡን አውሮፕላን ማረፊያ ተቆጣጠረ። መከረኛው ህዝብ ሟች ልጅ ውላጅ ወዳጁን ጥሎ ሸሸ። እሳቸው አንዷ ናቸው። ቱሊኪ ቢሳ ናቴሴ አባረሩን። ተሰቃየን። ኤም 23 እያሰቃየን ነው። እየሸሸን ነው። ሁለቱን ልጆቼን ይዤ እየሸሸሁ ነው። ሌሎቹ ሞተዋል። አራት ልጆቼ ሞተዋል። እነዚህ ሁለቱ ብቻ ቀርተውኛል። ቡካቡ የምስራቃዊ ኮንጎም ሁለተኛ ትልቅ ከተማ ነው። የኤም 23 አማጺያን የተቆጣጠሩት አውሮፕላን ማረፊያ ደግሞ ከቡካቡ 30 ኪሎ ሜትር ላይ ይርቃል። አውሮፕላን ማረፊያው በየስፍራው ለተበተነው ሕዝብ እርዳታ የሚደርስበት ነበረ። ትናንት ሁሉም ተቋረጠ፣ ቢያንስ ለጊዜው። የተባበሩት መንግስታት የስደተኞች መርጃ ከፍተኛ ኮሚሽነር ዩኤን ኤች ሲአር ቃል አቀባይ ወይዘሮ ዩጂን ቢዩን እንደሚሉት ከዚህ ቀደም ጎማና አካባቢው የተደረገው ጦርነት ከ350ሺህ በላይ ህዝብ ለሁለተኛ ጊዜ አፈናቅሏል። የትናንቱ ደግሞ የከፋ ነው። ሰሜንና ደቡባዊ ኪቡ ግዛት ጎማና ሚኖቫ አካባቢዎች የነበሩ 70ሺህ የአስቸኳይ ጊዜ መጠለያ ጣቢያዎች በከባድ መድፍ በመደብደባቸውና በመዘረፋቸው 350ሺህ ተፈናቃይ በየቦታው ተበትኗል። ከየመጠለያ ጣቢያው የተበተነው ህዝብ ምግብ አያገኝም። መጠለያም ጣሪያም የለውም። ብሩንዲ ከኮንጎ ዲሞክራቲክ ሪፐብሊክ ጋር የሚያገናኛትን ድንበር ዘግታለች። ለኮንጎም ሆነ ለሱዳን እስካሁን ሰላማዊ መፍትሄ አልተገኘም። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ